ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ሚያዝያ 29 ቀን 2007 ዓ ም የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። የማስተናግዳቸው ሰለሞን ክፍሌ ይሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅ ይታየን እንስማ ጤና ይስጥልኝ እንደምናመሻችሁ እስላማዊ መንግስት ብሎ ራሱን በሚጠራው አሸባሪ ቡድን አይሲስ ሊቢያ ውስጥ የተፈጸመውን ግድያ ተከትሎ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ከዚያች ሀገር ወደ ሀገራቸው መመለስ ጀምረዋል። በፈቃደኝነት ለመመለስ ከተመዘገቡት 300 ኢትዮጵያውያን የመጀመሪያዎቹ ሀያ ተመላሾች ትናንትና አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስቴር አስታውቋል። እስክንድር ፍሬው ዘገባ ልኳል። አሸባሪው ቡድን አይሲስ በሊቢያ ይኖሩ በነበሩ ኢትዮጵያውያን ላይ የፈጸመው አሰቃቂ ግድያ በዚያ የቀሩትን ህይወት አስቸጋሪ አድርጎታል በርካቶችም ውሎ አዳራቸው የስጋት መሆኑን እየተናገሩ ነው ከነዚህ መካከል በፈቃደኝነት ወደ ሀገር ለመመለስ የተመዘገቡትም ናቸው። ትናንት አዲስ አበባ መግባት የጀመሩት አዲስ አበባ የገቡትን የመጀመሪያ ሀያ ተመላሾች በቦሌ አውሮፕላን ማረፊያ የተቀበሉት የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ዜጎችን የማስመለሱ ስራ ቀጣይ እንደሚሆን አስረድተዋል። ከግብጽና ከሱዳን መንግስታት ጋር በትብብር እየተሰራ መሆኑንም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ቃለ ምልልስ አብራርተዋል። በርካቶች ተመዝግበዋል። ወደ 3 አካባቢ ይመዘገቡዋሉ። ምናልባት በቀጣይም ደግሞ እንደዚሁ ምዝገባው የሚቀጥል በመሆኑ በርካቶች ሊመዘገቡ ይችላሉ። እነኛን ለማስወጣት መንግስት ጥረቱን ቀጥሏል። ከሱዳን መንግስትም ጋር በመተባበር እንዲሁም ደግሞ በሌላኛው በኩል ደግሞ ከግብጽ መንግስት ጋር በመተባበር ዜጎችን ከአደጋ የማዳን ስራውን ያው እንደምትመለከቱት ተያይዘነዋል። በተለይ ካርቱምና ካይሮ ያሉት ሚሲዮኖቻችን ዲፕሎማቶቻችን በከፍተኛ ሁኔታ ይሄንን ለማሳካት ይሄንን አላማ ለማሳካት እየሰሩ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በግብጽ በኩል ዜጎችን መመለስ ስለሚቻልበት ሁኔታ ከአቻቸው ሰምሃ ሺኩሪ ጋር በካይሮ ተነጋግረው መምጣታቸው ተዘግቧል። በቤንጋዚ በኩል ወደ ሱዳን ገብተው ስለሚመለሱ ኢትዮጵያውያን ጉዳይ ከካርቱም መሪዎች ጋር በትብብር እየተሰራ መሆኑም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ዩናይትድ ስቴትስና ሳውዲ አረቢያ በሺያ ሁቲ አማጽያኑ ምክንያት ውጊያ ምክንያት በሺዎች የተቆጠሩ ሰዎች አገር ጥለው በተሰደዱባት በየመን ለህዝቡ ሰብአዊ ረዴት ለማቅረብ እንዲቻል ውጊያው እንዲቆም እንደሚሰራ ስምምነት አድርገዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና የሳውዲ አቻቸው አደል አልጁቤር ዛሬ ሪያድ ውስጥ ባደረጉት ጋዜጣዊ ጉባኤ የመን ውስጥ ሰብአዊ ረዴት ማቅረብ እንዲቻል ለአምስት ቀናት ተኩሶ አቁም እንዲደረግ ጥረት እየተደረገ መሆኑን ነው ያስገነዘቡት። የቡሩንዲ የፖለቲካ ሁከት ዛሬም አገረሸ። አንድ ሰው ተገደለ፣ ቢያንስ ሌሎች ሶስት ደግሞ እንደቆሰሉ ተሰምተዋል። የሀገሪቱ ፕሬዚደንት ፒየር ንኩሩዚዛ ለሶስተኛ የስልጣን ዘመን ሊወዳደሩ ያደረጉትን ውሳኔ በመቃወም የተቃውሞ ሰልፉ ቀጥሏል። የአይን ምስክሮችና አንድ የቀይ መስቀል ባለስልጣን እንደተናገሩት ዛሬ ሁከቱ ያገረሸው በዋና ከተማዋ ቡጅምቡራ በፕሬዚደንቱ ደጋፊዎችና በተቃዋሚዎች መካከል የተፈጠረውን ግጭት ለማስቆም ፖሊስ ጣልቃ ከገባ በኋላ እንደሆነ ተሰምቷል። በመጨረሻም የብሪታንያ ሕዝብ ዛሬ ሐሙስ የምክር ቤት አባላቱን እየመረጠ ነው። የሕዝብ አስተያየት ግምገማዎች እንደሚጠቁሙት በምርጫው የሚፎካከሩት ያላቸው የሕዝብ ድጋፍ እጅግ የተቀራረበ በመሆኑ እከሌ በአሸናፊነት ይወጣል ብሎ ለመተንበይ አዳጋች ነው። ትናንትና ይፋ የሆነ አገር አቀፍ የህዝብ አስተያየት ግምገማ እንደጠቆመው ጠቅላይ ሚኒስትር ዴቪድ ካምሮን የሚመሩት ወጋ አጥባቂ ፓርቲ 33 ከመቶ የህዝብ ድጋፍ ይዟል። የኤድ ሚሊባንድ ዋናው ተቃዋሚ ሌበር ፓርቲ ደግሞ በአንድ ነጥብ ብቻ ተበልጦ በ32 ከመቶ ድጋፍ እየተከተለ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ ሰማያዊ ፓርቲ ለምርጫ በበጀት ይዘዋለሁ የሚለው ገንዘብ ከተገቢ ምንጮች መገኘቱ ሊፈተሽ እንደሚችል የምርጫ ቦርድ ምክትል ሰብሳቢ ጠቁመዋል። የፓርቲው የህዝብ ግንኙነት ኃላፊ በበኩላቸው ባሉ ባልታ የሚወራው ሳይሆን የሚሰበሰበው ገንዘብ በህግ ከተፈቀዱ ምንጮች እንደሚሆን ገልጸዋል። መለስካቸው አመሃ ተከታዩን ዘገባ ልኳል። ትናንትናና ዛሬ ጠዋት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን የዜና ስርጭት ላይ እንደተዘገበው ሰማያዊ ፓርቲ ለዘንድሮ ምርጫ 92 ሚሊዮን ብር በመመደብ በምርጫው እየተሳተፈ እንደሚገኝ በተለያዩ የመገናኛ ብዙኃን እየገለጸ ይገኛል ሲል አትቷል። የፋይናንስ ምንጩን ግን ለብሔራዊ ምርጫ ቦርድ ለመግለጽ ፈቃደኛ እንዳልሆነ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ መናገራቸውን አንድ ጋዜጣን በመጥቀስ ያረጋግጣል። በመቀጠልም ይህ ድርጊት ምን ያህል ህጋዊነት እንዳለው ወይንም እንደሌለው የኢትዮጵያ ብሔራዊ ምርጫ ቦርድን ምክትል ሰብሳቢ ዶክተር አዲሱ ገብረ እግዚአብሔርን እንዲያብራሩ ያቀርባቸዋል። ምክትል ሰብሳቢው እንዳስረዱት ፓርቲዎች ገንዘብ ሊያገኙ የሚችሉት ከኢትዮጵያውያን አባላትና ደጋፊዎቻቸው እንዲሁም ከመንግስት የሚሰጥ የፋይናንስ ድጋፍ ብቻ እንደሆነ አስገንዝበዋል። ስለሆነም ማንኛውም ፓርቲ የገንዘብ ምንጩን እንዲያሳውቅ በኢትዮጵያ ምርጫ ቦርድ ሲታዘዝ ትዕዛዝ መፈጸም እንዳለበትም አስገንዝበዋል። በቅርቡ ሰማያዊ ፓርቲ ጠርቶት በነበረ አንድ ጋዜጣዊ መግለጫ ላይ ለሕዝብ ግንኙነት ኃላፊው ቀርበው ከነበሩት የጋዜጠኛ ጥያቄዎች አንዱ ይኸው ፓርቲው አዘጋጀው የተባለው የምርጫ በጀት ነበረ። አቶ ዮናታን ተስፋይ ዘርዘር ያለ መልስ ነበረ የሰጡት። ዘጠና ሁለት ሚሊዮን ብር መድበናል፣ ይሄ ከአባላት እና ከደጋፊዎች የሚሰበሰብ ነው። ይህንን ብር ደግሞ በሂደት በስራ ነው እየሰበሰብክ የምትሄደው። አንድ መስሪያ ቤት ሲያቅድ ገና የሚሰበስበውንም ጭምር ነው የሚያቅድ። ፓርላማውም ሲያቅድ ገና የሚበደረውን ጭምር እያሰበ ነው። ፓርቲው በምርጫው ጉልህ ሚና ይኖረኛል ብሎ አስቦ ይሄ ዓመት የምርጫ ዓመት ነው ብሎ ሰፋ ያለ እቅድ ይዞ በሀገሪቱ ደረጃ ከሶማሌ ክልል በስተቀር እጩዎች አቅርበናል። ስለዚህ ለዚህ ሁሉ በሚመጥን ነገር ትልቅ የፋይናንስ አቅም ያስፈልጋል። ስለዚህ ያንን ስናቅድ ይህን ያህል ብር አቅደናል። ስራውን እየሰራን እየተሰበሰበ የሚሰራ ስራ ስለሆነ አዎ፣ ልክ ነው። ግን አንዳንድ ስም እንደሚያጠፉት አሉባልተኞች ከዛና ከዚህ ምንጩ ከማይታወቅ አካባቢ የተሰበሰበ ገንዘብ አይደለም። ሲቀጥል፣ በምርጫ አዋጁም መሰረት አንድ ፓርቲ ገንዘቡን ኦዲት ያስደርጋል። እኔ ምርጫ ቦርድን በዛ መልኩ መልስ የሚያገኝ ነው የሚሆነው፣ አይችዋለሁ የተጻፈውንም ነገር ከሌሎች ፓርቲ መሪዎችም ቪኦኤ የተረዳው የምርጫ ተግባራቸውን ለማካሄድ ፓርቲዎች አንድ አይነት የገንዘብ ምንጮች ብቻ መጠቀም እንደሚችሉ ነው። የአንድነት ለዲሞክራሲና ለፍትህ ፓርቲ መሪ አቶ ትዕግስቱ አወሉ ፓርቲው የያዘውን በጀት ለመናገር ያስቸግረኛል ቢሉም ፓርቲያቸው ከመንግስት ካገኘው ድጎማ ጋራ የአባሎቻቸውንና የደጋፊዎቻቸውን አዳምረው ለምርጫ ዘመቻው እንደሚውል ተናግረዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባልና የኦፌኮ መሪ ዶክተር መረራ ጉድና በበኩላቸው መድረክ በጀቱን በአንድነት አቅዶ ለአራቱም አባል ድርጅቶች እንደየተሳትፏቸው ያከፋፍላል ብለዋል። እሳቸውም አጠቃላዩን የምርጫ በጀት ለመግለጽ ፈቃደኛ ባይሆኑም መድረክ ከመንግስት ያገኘው ድጎማ ግን ሁለት ሚሊዮን 37 ሺህ ብር እንደሆነ ገልጸዋል። አንድ ፓርቲ ከነዚህ የገንዘብ ምንጮች ውጭ ያገኘው ገንዘብ በሕግ ሊያስጠይቀውና ከምርጫም ሊሰረዝ እንደሚችል ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሁለተኛው ቅንብር እንሸጋገራለን። ባህልና ማህበረሰብ የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር መቼም ያነጋግራል ሲል ይንደረደራል። ባህልና ማኅበረሰብ የባህር ዳር ዩኒቨርስቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሦስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነው ያካሄደው። ይህንኑ መነሻ በማድረግ ባህልና ማኅበረሰብ ባለፈው ሳምንት ከሁለት የአውደ ጥናቱ ተሳታፊ ባለሙያዎች ጋር የጀመረው ውይይት በጉባኤው ይፋ የተደረገውን የዩኒቨርስቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖች መልከት ታርጓል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም በቀደመው ዝግጅቱ ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል። ወደ ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ጉዳይ እንለፍ። ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የዚህ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት። ከሁለት ሺ አራት ጀምሮ ዩኒቨርሲቲ በዚህ ጉዳይ ላይ ስራውን እንደጀመረ ቅድም እንደ አውደ ጥናቱ የተጀመረው ነገር ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። ከሀያ ሀያ ሀያ አምስት ላይ ከአስር ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይህን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮችን መሠረት አድርጎ የተመሰረተው እንግዲህ ለምስረተው ዋናው ትልቁ ነገር የሚታዩ ችግሮች ብቻ ሳይሆኑ፣ አሁን አስተካክለን አለመናገራችን፣ አለመጻፋችን የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም አንማርበትም፣ አናስተምርበትም። ስለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ችግር ነው። እንግዲህ ይህም እንዳንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ፣ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ ጉዳዩ የቋንቋውን የገላጭነት ደረጃ ከፍ በማድረግ መማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው። መልካም። በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና በበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነውና ሊቀ ሕሩያን በላይ መኮንን ወደ እርሶ ልሻገር። አሁን ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት አካል ቋንቋም እንዲያድግና እንዲበለጽግ ይጠበቃልና ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮችም አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብረው ይጠበቃልና በመቀጨጭና ቀድሞ የነበረውን አቅምም በማጣት ፋንታ እንዲያድግ ነው ወይም የሚፈለገውና፣ እርሶ መምህርም ኖት የዘመናዊ ትምህርት የቋንቋም አዋቂ ኖት፣ እንዲሁም ደራሲ ኖትና እስኪ ጎልተው የሚታዩትን ችግሮች በርሶ ግንዛቤ የትኞቹ ናቸው? ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙኃንም ይሁን በኅብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም አሁን ዶክተር ሂሩት እንዳነሱት ሁሉ እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ? እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። እንግዲህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ፣ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ እቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ፣ አንዳንዴት የቃል እጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድን ነው? ቋንቋ ውጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋው ውስጥ እየተቀላቀለ በተለይም የተባረው የህብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው። አሁን ቋንቋውን በጣም እየጎዳው እና እያቀጨጨው የመጣ በሀገራችን አበባል ሳይቸግር ጤፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ፣ ኦሞቲክም አለ እና እነዚህ እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል። ነው እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት፣ ኮብልስቶን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ድንጋይ ነው። ኮንዶሚኒየም ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሽመባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ ያቅርበው ነበር። ግን ሚሊየም ሚሊየምን ተዋት ነው ሳይቸግር ማለት ነው። እና አሁን እንዳነሳኋቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ነገር ግን በቀደም በስብሰባው ላይም የተነሳ ሌሎችም፣ የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዝኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት። ነገ እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋን ባህሪ ቢሆን ወደ ሼም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዝኛ ቀላቅሎ መናገር የስልጡንነት ምሳሌ የሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲሁ የአራዳ ቋንቋ የአራዳ ዘ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል፣ የሚል ነው። እንግዲህ እኔ ያለኝ መልካም አላስፈላጊ ውሰትና አላስፈላጊ አጠቃቀም ብለዋል ቀሄሮያን በላይ መኮንን የአማርኛ ቋንቋ አሳሳቢነትና በቅርቡ በባህር ዳር ዩኒቨርሲቲ የተዘጋጀው የቋንቋና የባህል አውደ ጥናትን ጨምሮ ይህን ችግር ለመቋቋምና ብሎም ለቋንቋ ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከት ነው ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ህሩያን በላይ መኮንን፣ ዶክተር ሂሩት ካሳው፣ ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ። እናመሰግናለን። በመጨረሻም የተከበራችሁ አድማጮች ዲሞክራሲ በተግባር በሟቹ ሙሉጌታ ኀይሉ ኃይሉ ስም ከሦስት ዓመታት በፊት የተመሠረተውና ሙሉ ፎረም ተብሎ የሚጠራው መድረክ በቅርቡ አንድ የፖለቲካ ውይይት አዘጋጅቶ ነበር። አርሊንግተን ቨርጂኒያ በሚገኘው በሸራተን ሆቴል በተዘጋጀውና በሁለት ፈረቃ ተከፍሎ ከግማሽ ቀን በላይ በተካሄደው በዚህ ፕሮግራም ላይ ታዋቂ የፖለቲካ ምሁራን ተሳትፈዋል። የዕለቱ መወያያ ርዕሶች ሁለት ሲሆኑ አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገና የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995ቱ ሕገ መንግሥት የሚሉ ነበሩ። ተከታትያለሁ። በቅድሚያ መድረኩ በስሙ የተሰየመለት ሙሉ ጌታ ኃይሉ ምን አይነት ሰው ነበር? ሙሉ ፎረምስ እንዴት ተቋቋመ? ከድርጅቱ መሥራቾች አንዱ አቶ አያሌው ከበደ በወቅቱ መድረክ ላይ ከገለጹት ቀንጨብ አደርጋለሁ። ሚያዝያ ዘጠኝ ቀን በፈረንጆች አቆጣጠር ነው ውድ ወንድማችንን ሙሉጌታ ኃይሉን ከመካከላችን ያጣ ነው። ይሄንም መሰረት በማድረግ በተከታታይ ላለፉት ሶስት ዓመት ይሄ ሶስተኛ ዓመታችን ነው ሙሉጌታን በማሰብ የውይይት መድረኮች አዘጋጅተናል። ባለፈው የዛሬ ሳምንት ይመስለኛል፣ ሙሉጌታ መቃብር ቦታ ሄጄ መቃብሩ ላይ የተጻፈውን ጽሁፍ ሳነብ ነበር። ሙሉጌታ ኃይሉ ይላል ከላይ፣ ማን ኦፍ ፐርፖስ ፕሪንስፕል አንድ ፓሽን ይላል። በጣም ትልቅ ነገር ነው። ደርሰናል፣ እና ለምን በእሱ ስም መድረክ አናቋቋም ስንል እዚህ አካባቢ በዲያስፖራው ዓለም የሚገኙ ብዙ ኢትዮጵያውያን አሉ። በቀድሞ ጊዜ የነበሩ አሁን ጊዜ የተወለዱ እና ባለፉት አርባ ዓመታት ውስጥ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተሳትፎ የነበራቸው እና አሁንም አክቲቭ የሆኑ ሰዎች አሉ። የተለያየ አመለካከት ያላቸው ግን አንድ መድረክ ላይ ቀርበው ለመነጋገር የሚፈሩ የሚተፋፈሩ የሚጣሉ የማይቀራረቡ የማይፈቅዱ ሰዎች አሉ እና እኛ ለምን መድረክ ሆነን እነኝህን ሰዎች እያቀረብን እናነጋግርም ነው አላማችን። እና ይሄንን ውይይት በምናደርግበት ጊዜ ሌላው ኮድ ኦፍ ኮንዳክት እንግዲህ ሁላችን መከተል ሲቪል የሆነ ውይይት እንዲሆን ዘለፋ የሌለበት ማንጓጠጥ የሌለበት ሆስቲሊቲ፣ ጥላቻ የሌለበት እና ሀሳብ ግን ተነስቶ ሀሳብ ሮበስት የሆነ ድቅቅ አድርጎ አንድን ጉዳይ መወያየት የሚቻልበት አይነት የውይይት መድረክ እንዲሆን ይህንን ባህል ማስለመድ አለብን ብለን ነው የተነሳነው። በዕለቱ በክብር እንግድነት ከተገኙ የሙሉጌታ ኃይሉ ቤተሰቦች የተላለፉ አጫጭር መልእክቶችም ሙሉጌታ ኃይሉ ከምንም በላይና አስቀድሞ ሀገሩንና ህዝቡን እንደሚወድ በሰለጠነ ውይይት የሚያምን ጥላቻ የሌለው አዳማጭ፣ ደግና ሩህሩህ እንደነበር በዓላማው ጽኑና ለሰው ልጆች ሁሉ ጥልቅ ፍቅር እንዳለው ይገልጻሉ። ወደ ውይይቱ መርሃ ግብር ልለፍ። በዶክተር ፍጹም አቻም የለ የተመራው የመጀመሪያው ፈረቃ አትኩሮት ሰጥቶ የተወያየው የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995ቱ ሕገ መንግሥት የሚል ነበር። እንደሚታወቀው ሕገ መንግሥቱ ያጎናጸፋቸው ድሎች አሉ የሚሉ አሉ። ዲሞክራሲያዊ አይደለም፣ የኢትዮጵያ ማኅበረሰቦችን ችግር ሊፈታ አልቻለም፣ እንዲያውም ዘረኝነትን አስፋፍቷል የሚሉም አሉ። በዚህ ዙሪያ የተለያዩ አመለካከት ያላቸው ምሁራን ተችተዋል። በአቶ አያሌው ከበደ የተመራው በሁለተኛው ፈረቃ የቀረበው የመወያያ ርዕስ አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገ የሚል ሰፊ ርዕሰ ጉዳይ ነበር። በዚህ ዝግጅት ሁለቱንም ለማቅረብ ጊዜ ስለሚወስነኝ በመጀመሪያው ክፍለ ጊዜ ብቻ የቀረበውን በሕገ መንግሥቱ ዙሪያ የተካሄደውን ውይይት ባጭሩ እናያለን። በቅድሚያ ግን በሁለተኛው ርዕስ ላይ ዶክተር ነገደ ጎበዜ በስካይፕ ዶክተር ተስፋዬ ደምላሽ ከመድረክ ትንተና መስጠታቸውን መግለጽ ወዳለሁ። ወደ ህገ መንግስቱ ውይይት ስናልፍ አቶ ሄኖክ ጋቢሳን ዶክተር ሰማኸኝ ጋሹንና አቶ አሰፋ ጨቦን እናገኛለን። በአካል በአዳራሹ ውስጥ ባይገኙም በስካይፕ አማካይነት የቀረቡት ዶክተር ሰማኸኝ ጋሹን ላስቀድም። በ1995ቱ የኢትዮጵያ ህገ መንግስት ዙሪያ በተካሄደው ውይይት ላይ በእርሳቸው ግንዛቤ አሁን ካለው የፌዴራል አወቃቀር አንጻር ህገ መንግሥቱ ዲሞክራሲን ለማራመድና ችግሮችን ለመፍታት አያስችልም። ህገ መንግሥቱ የረቀቀበት መንገድና የፌዴራል ስርዓቱ ተግባራዊ የሆነበት መንገድ ነው ችግሩ። በተለይ እንደዚህ አይነት የተከፋፈለ የፖለቲካ አስተሳሰብ ባለበት ሀገር ውስጥ ሁሉም የፖለቲካ ኃይሎችና ህዝቦች በሚወክሏቸው ወኪሎች አማካኝነት መጥተው ተወያይተው ህገ መንግስቱን ማርቀቅ፣ ማጽደቅ ይጠበቅባቸዋል። ይሄ ግን አልሆነም። ምንድን ነው የሆነው? ያው ህዋት ማዕከላዊ መንግስቱ ከተቆጣጠረ በኋላ በአጠቃላይ የፖለቲካ ሂደቱን ተቆጣጠረ። ከዛ በኋላ ምንድን ነው የሆነው? የብሔር ፖለቲካ የሚያራምዱ ኃይሎች ብቻ እንዲሰባሰቡ ተደርጎ ሌሎቹ ከዛ የሽግግር ሂደት ውስጥ በወጡበት ሁኔታ የህገ መንግስት ምክር ቤት ምርጫ ተካሄደ። ምርጫው በአብዛኛው ተቃዋሚ ኃይሎች የወጡበት ነው፣ አልተሳተፉበትም። እንደገናም ደግሞ በአብዛኛውም ትክክለኛ ምርጫ አልነበረም። እንግዲህ በዚህ መልኩ የረቀቀ ህገ መንግስት በመሆኑ ሌጂቲሜሲው የለውም። ሀገሪቱ የምትተዳደረው በመሰረቱ በህገ መንግስቱ አይደለም ሲሉ ያክሉት ዶክተር ሰማይን ጋሹ። ኢትዮጵያ የምትተዳደረው ስልጣን ላይ ባለው ፓርቲ ርዕዮተ ዓለም ወይም አይዲዮሎጂ ማለትም በአብዮታዊ ዲሞክራሲ ነው ብለዋል። ይህኛው የ1995ቱ የኢህአዴግ ሕገ መንግሥትም ከቀደሙት ሦስቱ ሕገ መንግሥቶች የተለየ ይዘት የለውም ብለው እንደሚያምኑ በመግለጽ የጀመሩት በዋሽንግተን ዩኒቨርሲቲ በምርምርና ጥናት ሥራ ላይ ያሉት አቶ ሄኖክ ጋቢሳ ደግሞ ዋና ግድፈቶች ያሏቸውን ዘርዝረዋል። ጁዲሻል ፓወር ወይ ደግሞ የዳኝነት ሥልጣን ላይ ስንመጣ ዳኝነት ወይ ደግሞ ዳኝነት እንደ አንድ መንግስት አካል የሁለቱንም የመንግስት አካልን ኮንትሮል የሚያደርግ ቼክ የሚያደርግ ባላንስ የሚያደርግ አካል ነው። በኢትዮጵያ እንዴት ነው የሚታየው ይሄ ነገር ስፔሻሊ ዊዝን ዘ ኮንስቲትዩሽን የሚባለው ነገር ማየት አስፈላጊ ነው። ለምሳሌ ሕገ መንግሥቱ ውስጥ የተጻፉት ወይ ደግሞ ወርክ ጉናት የተደረጉት ማንኛውም አይነት መብቶች ሚኒንግ የሚሰጡት ስኮፑ ዲፋይን የሚደረግ But Daniel Netakal sign hon be political Akal no House of Federation mi balo ye obviously political Akal no politically appointed yohonu wedemo politically elected yohonu ethnic representative nature elected mi daragut ka State Council ka oromia kille kawene ka oromia State Council no mi uh, mureto yoromia State Council mano bal bityek sa regime members no ya mar kille kawene every so one way or another members of House of Federation are purely. ፖለቲካል ሴንትራል ኮሚቴስ የሆኑ ናቸው። ቼክ ኤንድ ባላንስ አለመኖሩን የምናውቀው ሕግንም የማውጣት የመተርጎምም ስራ ላይም የማዋል ኢንፎርስ ነው የማድረግ አብሶሉትሊ ዶሚኔት የተደረገው በኤክስኪዩቲቭ ብራንች ኦፍ ዘ ጎቨርመንት ኖ ኢን ፕራክቲስ። አቶ ሄኖ ጋቢሳ በሰፊው ማብራሪያቸው በተለይ ኢትዮጵያ ውስጥ አንድ ዜጋ በመሬት ንብረቱ ላይ ያለው መብት ፍጹም ታግዶ መሬት በመንግስት ቁጥጥር ስር ከተደረገ የአምባገነን ስርዓት እንጂ ህዝባዊ አይሆንም ብለዋል። በመጀመሪያው ፈረቃ ማጠቃለያ ላይ የቀረቡት አቶ አሰፋ ጨቦም አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገ እንዲሁም በህገ መንግስቱ ዙሪያ ታሪክ እያጣቀሱና እያዋዙ ማብራሪያ ሰጥተዋል። በተለይ ከአቶ ሙሉጌታ ኃይሉ ጋር የነበራቸውን ቅርበት በስፋት ገልጸዋል። በአቶ አያሌው ከበደ የተመራው የሁለተኛው ፈረቃ ውይይት ያተኮረው አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች የሚል ነበር። ተሳታፊዎች ዶክተር ነገደ ጎበዜ በስካይፕ ዶክተር ተስፋዬ ደመላሽ ከመድረክ ነበሩ። ከጊዜ አንጻር በመግቢያ ላይ እንደገለጽኩት ሁለቱንም ክፍል ዛሬ ማቅረብ አይቻለኝም። የቅዳሜው ፕሮግራም ያበቃው ከመድረክ ለቀረቡ ጥያቄዎች መልስ ተሰጥቶና ከታዳሚው የተሰጡ አስተያየቶች ተደምጠው ነው። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታቸው ሳስተናግዳቸው የቆየ ሰለሞን ክፍሌ ነኝ።

ማን ነው ያለው ካልኩኝ እዙ ስማለሁ፣ ማን ነው ያለው ብልስ ማንን አምናለሁ፣ ማን ነው ያለው አውከዋለሁ ባይ እዙ በሞላበት ያደግ ማልጓዝ መዘዙ Dance I want to the road, and file what you to you do